የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ባለሥልጣን በአንዳንድ የደቡብ ሱዳን ክፍሎች ቀጣይ የዘር ማጽዳት ተግባር እየተካሄደ ነው፣ ሊባባስም ይችላል ሲሉ በያዝኑ ሳምንት አስጠንቅቀዋል። ቀደም ሲል በዜናው እንደጠቀስ ነው ባለፈው ሐምሌ ወር በደቡብ ሱዳን መዲና ጁባ ላይ አዲስ ውጊያ ከተካሄደ ወደዚህ በአገሪቱ ግጭት ሊጨምር ወይም ሲጨምር ቆይቷል። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ በውጊያው ወቅት ሲቪሎችን ለመጠበቅ ተገቢ እርምጃ አልወሰደም በማለትም የዓለም አቀፍ ማህበረሰብ ሲነቅፍ ቆይቷል። ጁባ ውስጥ የጸጥታ ሁኔታ ተሻሽሎ እንደሆነ ለማጤን የድርጅቱ ተልእኮ አካል የሆነው የኢትዮጵያ ክፍል ጥበቃ በሚያካሄድበት አካባቢ የአሜሪካ ድምፅ ራዲዮ ዘጋቢ ጂል ግሬግ አብራ ተዘዋውራ ካየች በኋላ የላከችው ዘገባ አለ። አዳነች ፍሳ ታቀርባለች። የኢትዮጵያ ግብረ ኃይል ከፍተኛ ሀሩር ባለበት ጁባ ሲቪሎችን የመጠበቅ ተግባሩን እያካሄደ ነው። የሚጠብቀው ሰፈር 39 ሺ የሚሆኑ ተፈናቃዮችን ያስጠለለ ነው። ሻለቃ አስቻለው ገደፍ የተባበሩት መንግስታት ድርጅት ተልእኮ አካል የሆነውን የኢትዮጵያ ግብረ ኃይል እንቅስቃሴን ይመራሉ። አፍተር ጁላይ ክራይሲስ ባለፈው ሐምሌ ወር ቀውስ ከተከሰተ ወዲህ የጥበቃው ስራ በየቀኑ እየጨመረ ሄዷል። ስለሆነም ቀንና ሌሊት ካለማቋረጥ ጥበቃ እናደርጋለን። የተባበሩት መንግስታት ድርጅት ተልእኮ በጅባው ውጊያ ወቅት ሲቪሎችንና የረድኤት ሰራተኞችን በሚገባ እንዳልጠበቁ በምርመራ በመረጋገጡ ከአዲሶቹ አሰራሮች አንዱ የጥበቃውን ተግባር ማጠናከር ነው። በግጭቱ ከ300 በላይ የሚሆኑ ሰዎች ተገድለዋል። ሴቶችን በግዴታ የመድፈርና የዘርፋ ተግባሮች ተፈጽመዋል ሌሎች ጥቃቶችም ተካሂደዋል የተባበሩት መንግስታት ድርጅት ተልእኮ የጥበቃ ማማዎች እንደተጨመሩና ከመሳሪያ ነጻ የሆነ ቀጠና እንደተፈጠረ ገልጿል በሴቶች ላይ የወሲብ ጥቃት መፈጸም እየተባባሰ ሄዷል የሚል ስጋት ስላለ ሴቶች እንጨት ለቀማ ሲሄዱ ጥበቃ ይደረግላቸዋል አንዲት ተፈናቃይ ሴት በተፈናቃዮቹ ሰፈር ውስጥ የወሲብ ጥቃት የተፈጸመባቸው ጓደኞች እንዳሏት ገልጻለች። በአሁኑ ወቅት ግን የጸጥታው ጥበቃ ተሻሽሏል ብላለች። በአሁኑ ወቅት ውጭ መውጣት እችላለሁ፣ በግጭቱ ወቅት ግን መውጣት አልችልም ነበር ነው ኤሊዛ ጆዜፍ ያለችው። አንድ ሌላ ተፈናቃይ ግን ሁኔታው አስከፊ ነው ይላል። በቂ ውሃም ሆነ በቂ ምግብ አናገኝም። ጸጥታም በጣም ጥሩ አይደለም። ኑሮም በጣም መጥፎ ነው። ልጆች አይማሩም። ጥሩ ሕክምና ስለሌለም አረጋውያን እየሞቱ ነው። በደቡብ ሱዳን መንግሥትና በተባበሩት መንግሥታት ድርጅት ተልእኮ መካከል ውጥረት መስፈኑ ቀጥሏል። ከሐምሌው ወር ግጭት በኋላ ተጨማሪ አራት ሺህ የሰላም ጥበቃ ኃይሎች እንዲላኩ በዩናይትድ ስቴትስ የቀረበውን ሐሳብ ደቡብ ሱዳን መጀመሪያ ላይ አልተቀበለችውም ነበር አሁን ግን ገና መስተካከል ያለባቸው ነገሮች ቢኖሩም ደቡብ ሱዳን ለመፍቀድ ተስማምታለች። 12,000 የሚሆኑት ሰላም ጠባቂዎችና ፖሊሶች የመንቀሳቀስ መብት ውሱን መሆኑን የተልእኮው ቃል አቀባይ ሻንታል ፐርሱድ ገልጸዋል። አሁንም ጁባ ብቻ ሳይሆን በሀገሪቱ ዙሪያ ጥበቃ እንዳናካሂድ ተገድበናል። ደቡብ ሱዳን ውስጥ 624,000 ተፈናቃዮችን ያስጠለሉ ጥበቃ የሚደረግባቸው ሰፈሮች አሉ። አብዛኞቹ ከሦስት ዓመታት በፊት ግጭት ከተጀመረበት ጊዜ አንስቶ የነበሩ ናቸው። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ የተባበሩት መንግሥታት ድርጅት ገንዘብ ለማሰባሰብ እንዲያመቸው ሲቪሎች የሚጠበቁባቸው ሰፈሮችን በመመስረት ከውክልናው አልፎ ሄዷል ይላሉ። እዚህ የሚኖሩ ሰዎች ካሉና ከቦታቸው እንዲነሱ ከተደረገ ከኑሯቸው ተፈናቅለዋል ማለት ነው። ይህ ትክክል አይደለም። እነዚህ ሰዎች ወደ መኖሪያቸው እንዲመለሱ እንፈልጋለን። የተባበሩት መንግሥታት ድርጅት ተልዕኮ ቃል አቀባይ ሻንታል ፐርሱድ እነዚህ ሲቪሎች የሚጠበቅባቸው ሰፈሮች ቋሚ አይደሉም ብለዋል።